የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በፕሬዝደንትነት የመጀመሪያቸው የሚሆነውን የውጭ ሀገር ጉብኝት ለማድረግ በዛሬው ዕለት ለመነሳት እየተዘጋጁ ነው። በጥቂት ጊዜ ውስጥ ይነሳሉ። በፖለቲካ ትርምስ የታመሰውን የዋይት ሀውስን ቤተ መንግስት ትተው ነው የሚጓዙት። ሚስተር ትራምፕ አንዳንድ ፖለቲከኞች በአሁኑ ወቅት በዋይት ሀውስ ያለውን ቀውስ የሪቻርድ ኒክሰን ፕሬዚደንትነትን ካስወገደው ከዋተርጌት ሌት ጋር እያወዳደሩት መሆናቸውን ዘጋቢያችን ጄፍ ካስተር ባጠናቀረው ዘገባ ጠቅሷል። አዳነች ፍስሐዬ ታቀርበዋለች። ትራምፕ የሚጎበኟቸው ሀገሮች ሳውዲ አረቢያና እስራኤል ሲሆኑ ወደ ቫቲካንም ይጓዛሉ። ትራምፕ በያዝነው ሳምንት ቀደም ሲል ስለ ጉብኝቱ ተናግረው ነበር። ለአሜሪካ ሕዝብ ደህንነትና ጥቅም ቅድሚያ በመስጠት የቆዩት ወዳጅነቶችን አጠናክራለሁ፣ አዲስ አጋሮችንም እፈልጋለሁ። ሙስሊሞችን እንደማያምኑ ከመናገር ያልተቆጠቡትና ሙስሊሞች ወደ ሀገራቸው እንዳይገቡ ለማገድ የሞከሩት ዶናልድ ትራምፕ ሳውዲ አረቢያ ላይ ሙስሊም መሪዎች ፊት ቀርበው ስለ እስላም እምነት ንግግር ያደርጋሉ። ፕሬዚዳንት ዶናልድ ትራምፕ ከእስራኤል የተገኘውን ምስጢራዊ የስለላ መረጃን ለሩሲያ ባለሥልጣኖች አውጥተዋል፣ በመባሉ እስራኤል ውስጥም ችግር ሊጠብቃቸው ይችላል። በስትራቴጂያዊ ዓለም አቀፍ ጥናቶች ማዕከል የሚሰሩት ተንታኝ ሂዘር ኮልኒ ፕሬዚዳንቱ በአገር ውስጥ የገጠማቸው ችግር በውጭም ሳይከተላቸው አይቀርም ይላሉ። ዓለም በአሁኑ ወቅት በዋሽንግተን ስለሚካሄደው ነገር በጣም ተገርሟል። በሚደረጉት ምርመራዎች የዚህ ፕሬዝደንት ፖለቲካዊ ዕድሜና ዘላቂነት አስደምመውታል። ዋናው ጥያቄ ይህ ነው። ይህ ታዲያ ፕሬዝደንቱ በደረሱበት ቦታ ሁሉ ሊያባንናቸው ይችላል። የዩናይትድ ስቴትሱ ፕሬዚደንት ከሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ ጋርም ተገናኝተው ይነጋገራሉ። ከሳቸው ጋር ተገናኝቶ ከመነጋገራቸው በፊት በሳቸው ላይ እንደማይፈርዱ የሃይማኖቱ መሪ ገልጸዋል። ብራሴልስ ሄደው ደግሞ ጂ ሰባት የሚል መጠሪያ ከተሰጣቸው የበለጸጉ ሀገሮች መሪዎች ጉባኤ ላይ ተገኝተው ጉብኝታቸውን ያበቃሉ።